አዲስ አበባ ባላደራ ምክር ቤት እያለ ራሱን የሚጠራው ቡድን በስድስት ነጥቦች ዙሪያ በመስቀል አደባባይ ሰላማዊ ሰልፍ ጠርቷል። የሰላማዊ ሰልፉን እውቅና የሚነፍግ መልስ ከሚመለከተው የመንግስት አካል ከተሰጠ ግን ሰላማዊ ሰልፉ እንደማይኖር የምክር ቤቱ አመራር አካላት አስታውቀዋል። መለስካቸውማ ተከታትሎታል። የአዲስ አበባ ባላደራ ምክር ቤት እየተባለ የሚጠራው አካል ዛሬ ከቀትር በፊት በሰጠው ጋዜጣዊ መግለጫ እንዳስታወቀው ጥቅምት ሁለት ቀን 2012 ዓም ከጠዋቱ ሁለት ሰዓት ጀምሮ እስከ ቀኑ ስምንት ሰዓት የሚዘልቅ ሰላማዊ ሰልፍ በመስቀል አደባባይ ጠርተዋል። በሀገራችን ብዙ ሕዝብ ዋጋ የከፈለበት የዴሞክራሲና ፍትህ ጥያቄዎች በገዢው ፓርቲ ውስጥና ከገዢ ፓርቲ ውጭ ባሉ ጽንፈኞች መጠለፋቸውን ለመቃወም እንዲሁም ገዢ ፓርቲ አካሄዱን በአፋጣኝ እንዲያስተካክል ለማሳሰብ ሰላማዊ ሰልፉን እንደጠራውም የምክር ቤቱ መግለጫ ይናገራል። ከዚህም ጋር ሰላማዊ ሰልፉ ሌሎች አምስት ግቦች እንዳሉት ይዘረዝራል። በሐሳባቸውና በፖለቲካ ልዩነታቸው የታሰሩ ዜጎች እንዳሉ በመጥቀስ እነዚህ እስረኞች በአስቸኳይ እንዲፈቱ የሚለውና በአዲስ አበባ ከተማ ሕዝብ ላይ ልዩ መብትና ጥቅም አለን በሚሉ ቡድኖችና ግለሰቦች እየተካሄደ ያለውን የመብት ጥሰት ለመቃወም እና መላ ኢትዮጵያውያን እኩል መብት ያላቸው መሆኑን ማሳሰብ የሚሉት ከሰልፉ ዓላማዎች መካከል እንደሆነ የጽሑፍ መግለጫው ያስረዳል ይህ ሰላማዊ ሰልፍ ያለምንም ልዩነት እንዲካሄድም ጥሪ ቀርቧል የምክር ቤቱ አባል አቶ ሄኖክ አክሊሉ ይህ ሰላማዊ ሰልፍ የሀገራችን ብዙ ዋጋ የከፈለበት የዲሞክራሲ የፍትህ የሰላም የፍቅርና አንድነት ጥያቄዎች በህጋዊና ሰላማዊ መንገድ እንዲከበሩ የሚጠየቅበት መሆኑን በመረዳት በብሔር፣ ቋንቋ፣ ሃይማኖት፣ ርዕዮተ ዓለም ወይም የፖለቲካ መስመር ሳይለይ ሁላችንም ንቁ ተሳታፊ እንዲሆን። ምክር ቤቱ ጋዜጣዊ መግለጫውን በሚሰጥበት ወቅት ከጽህፈት ቤቱ ቅጽር ግቢ ውጪ በመሆን የኦሮምኛ ተናጋሪ የሆኑ ወጣቶች የተቃውሞ ድምፅ እያሰሙ ለማወቅ ሙከራ ሲያደርጉ ተስተውሏል። የፖሊስ ኃይልም ከመግለጫው በኋላና በፊት በስፍራው ተሰማርቷል። የምክር ቤቱ መሪ አቶ እስክንድር ነጋ በተቃውሞ ድምፅ መካከል ይህን ብለው ነበረ። እሺ እንሂድ በነገራችን ላይ እነሱ ሀሳባቸውን የመግለጽ መብት አላቸው። እኛ በዛ ላይ ቅሬታ የለንም። በስርዓት እንዲሆን ብቻ ነው የምንጠይቀው፣ በስርዓት እንዲሆን እንጂ የምንጠይቀው የአዲስ አበባ አላገራ ምክር ቤትን ሰላማዊ ሰልፉን የያዝነውን አቋም ከምንም በላይ እኛ እኛ ከያዝነው አቋም በላይ ዋጋ የምንሰጠው የእነሱ የመቃወም መብት ነው። ለምን በነሱ የመቃወም መብት ውስጥ የኛ መብት አለ። መብታችን የተሳሰረ ነው። የአንድ ሳንቲም ሁለት ግልባጭ ነውና ቅሬታ እንደሌለን ህዝብ እንዲመዘግብልን እንፈልጋለን። ምክር ቤቱ ይህን ሰላማዊ ሰልፍ እንደሚያደርግ ለአዲስ አበባ ከተማ አስተዳደር ሰላማዊ ሰልፍና ህዝባዊ ስብሰባ ጽሕፈት ቤት ያስገባውን ይፋ ደብዳቤ ቅጅም ለጋዜጠኞች አድሏል። ይህ ሰልፍ ከዚህ በኋላ በሚመለከተው የመንግስት አካል ቢከለከልስ ምን ታደርጋላቸው ለሚለው ጥያቄ አቶ እስክንድር ነጋ ምላሽ ሰጥተዋል። የመገናኛ ብዙኃን ባለሙያዎችም ሆኑ ማህበራዊ መገናኛ ብዙኃን ግጭት ቀስቃሽ ዘገባዎች ከማስተላለፍና ከማሰራጨት እንዲቆጠቡ የሰልፉ ጠሪዎች ተማጽነዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ